የእንግሊዝ ፕሪምየር ሊግ የሁለተኛ ሳምንት የመጨረሻ ጨዋታ ኒውካስል ዩናይትድ ከሊቨርፑል ዛሬ ምሽት አራት ሰዓት ላይ በሴንት ጄምስ ፓርክ የሚደረገውን ጨዋታ እንመልከት። ኒውካስል ዩናይትድ ከሊቨርፑል የሚያደርጉት ጨዋታ በተለይ ለሊቨርፑል እጅግ ወሳኝ ነው። አርሰናል ሁለቱንም ጨዋታዎች አሸንፏል። በተለይ በተለይ ደግሞ በአንፊልድ ሮድ የቀጣዩ ሳምንት ጨዋታ አርሰናል ከሊቨርፑል ጋር ስለሆነ በነጥብ እኩል ሆኖ የአምፊልዱን ጨዋታ ለማከናወን ከፍተኛ ትጋር ለ በሴንት ጄምስ ፓርክ ዛሬ ምሽት ያደርጋል ተብሎ ይጠበቃል።